يሆ <imitation> <imitation>

እዛ ማዶ እስጨሳል አጋፋሪ ይደግሳል ያቺ ድግስ ውጬ ውጭ በድንካልጋ ተገልብጭ ያቺ ማልጋ ተንኮረኛ አላንድ ሰው አታሰኛ ዋይሾየ ጉዳዴ ብሯን ብሯን ይላል ወዴ This is what a piano sounds like.